ወደ መቀሌ ስንዘልቅ ደግሞ የመቀሌው ዘጋቢያችን ግርማይ ገብሩም በተመሳሳይ ገበያውን ሲያዳርስ ነው የዋለው፣ ተከታዩን ልኳል። እንግዲህ እዚህ መቀሌ ከተማ ውስጥ መንገድ ዳር ላይ ቁጭ ብለው ይህንን የብሔራዊ ሎተሪ ቲኬት እየሸጡ ነው የሚተዳደሩት። የዓመት በዓል ዝግጅት እንዴት? ጥሩ ነው እና አሁን ይህንን ትኬት ሸጠው ዓመት በዓል እንዴት ለማሳለፍ ነው የተዘጋጁት? እኔ ጥሩ ነ መጠጥ አልጠጣ፣ ምን አለን እንደው ያቺ ባኒ በቃ ዳቦ አዎ፣ ወጥ ራሴ እሰራለሁ። በዚህ ነው የምናየው። ምን ለመግዛት ነው ያሰቡት በዚሁ አመት በዓል? ምን ልግዛ፣ ምንም። ዶሮ ነው ወይስ ስጋ ነው ወይስ ምንድን ነው? አይ ዶሮማ አልገዛትም። ምንድን ነው የሚገዙት? የከብት ስጋ ነው እንጂ የበግም ሲሸጥ አይቼ አላውቅም። ምን ያህል ኪሎ ነው የሚገዙት? ግማሽ ለአመት በዓሉ ይበቃል። በቂ ነው። በሶስት ቀን አልፈጀውም ወጡ። አቦይ ግርማ እንግዲህ እንኳን አደረሶት። እንኳን አብሮ አደረሰን። ልምላ ኢትዮጵያ ሕዝብ ሰላም ይግበረል። አሜን። በጣም አመሰግናለሁ። እንግዲህ አሁን አንድ መንፈሳዊ መዝሙር ቤት ውስጥ ገብተናል። እንኳን አደረሶት ማልበል እንኳን አባባላለሁ። እንዴት ነው የበዓል ዝግጅት? ሽሩባት ሰርተሻል መሰለኝ። አዎ። በጣም ቆንጆ ነው። ተሸፍኗል። አዎ። እንዴት ነው የሚገለጠው? ሰንበት ቀን ነው የሚገለጠው። እሺ። የዓመት በዓል ዝግጅት እንዴት ነው ለማሳለፍ ያሰቡት? እስኪ ንገሩኝ። እኔ በጣም እግዚአብሔር ይመስገን፣ በጉጉት ነው የምጠብቀው ያለሁት፣ እና እግዚአብሔር እንደፈቃዱ ጥሩ እንዲያልፍ ነው። ሰው እንዴት ነው ይሄን አሁን የስቅለት ካሴት ወይም ሌሎችን ሞዝ መዝሙሮች ይገዛል። አዎ የስቅለት ካሴት በብዛት ነው የሚሸጠው፣ አሁን ማለት ነው ናመት ባለቤት እንዴት ነው የሚያሳልፉት? እስኪ ይንገሩኝ። ባለቤት ካለት ልጆች ካሉ እንዴት ነው የምታሳልፉት? እስኪ ይንገሩኝ ባጭሩ እኛ ከቤተሰብ ጋር አብረን ከጎረቤት አብረን ነው የምናሳልፈው እና በደስታ በጣም ጥሩ የሆነ እንትን ነው የምናሳልፈው። እንግዲህ ዛሬ ስቅለት ነው መዝሙር ቤቱም ተከፍቷል። መቼ ነው የሚዘጋው? ወደ ቤተክርስቲያን መቼ ነው የምትሄጂው? አንድ ስድስት ሰዓት ነው የሚሄዱት ስድስት ሰዓት እንኳን አደረሰሽ! እንኳን አደረሰ! የበረከት አባት ለዶክተር ሰርግ በቃና ገሊላ ከእናቱ ከመቤታችንና ከቅዱሳን ሐዋርያት ጋር ተገኘ። ውሃውን ወደ ወይነ ጠጅ ይለወጥ። ስለአይነ ብራንት እመቤቴ ስለ ድንግል ማርያም ስለመቤታችን እህታችን እንግዲህ መንገድ ላይ ቁጭ ብላ እየለመነች ነው ያለችው። እንኳን አደረሰሽ፣ እንኳን አብሮ አደረሰሽ። አመት በዓል እንዴት ነው? እኔ ምን ሀገር ውሎ ይግባ ሳለ ሀገር ምን ነው እሱ የሚበሉት እንብላለን? እሱ የሚጠጡት እንጠጣለን? ያው አገር ብሎ ይግባ ገሩ ነፍሳዊ ነው፣ ጸዳቂ ነው፣ ይሰጠናል እንብላለን። በዚህ አመት በዓል እንደዚሁ ለምነሽ ያገኘሽውን ሳንቲም ከቤተሰብ ጋር ይበቃቸዋል። አመት በዓል ያው ገዝተን እንብላለን። አሁን ምንድን ነው የምትገዙት ያው እንጀራ ገዝተን ነው ምን በላ የሰራናትን፣ ያው እየሰራናትን ለሆዳችን እንደለት ነው። ምን በላ በየቀኑ ቁጭ እንዳለ የሚገኝበት ሰዓትም አለ፣ የማይገኝበት ቀንም አለ። እንዴት ነው? እንኳን አደረሰሽ። እኔ ያው እንደ ጓደኞቻ አይደለውም ብዬ ነው እንጂ አውደ አመት በጣም አሪፍ ነው። ግን እኔ ራሴን አንዳንድ ጊዜ ሳስበው በጣም ህሊና ውስጥ ላይ ስገባ። በጣም ነው በቃ ምናደሩ ይሰማኝ። ምክንያቱም እንደ ሰዎቹ እኩል ሁኜ ተፈጥሬ ሳበቃ ከጓደኛ በታች ውዬ እንደዚህ ከመንገድ ቁጭ ብዬ ዝም ብዬ የፀሐይ እረኛ ሁኜ መቅረት ነው በጣም ማዝነው እንጂ ሀገር በጣም ሐሪፍ ነው እንዲያውም ተባባሪ ሀገር ነው። ይህ ሀገር በጣም ለአካል ጉዳተኛ በጣም ነው የሚተባበር። እንግዲህ እንኳን አደረሳችሁ እንኳን አብረ አደረሰነ እስኪ አባት፣ አሁን ዶሮ ገበያ ውስጥ ነው ያለነው። ዶሮ እየሸጡ ነው ያሉት። የዶሮ ዋጋ እስኪ ንገሩኝ። ትልቅ ቢሆን ቁጥጥሚት በትመቱ ወልተ ሞተ ትንሽ ሞተ ብቻ። እና ኑሮ እንዴት ነው? ኑሮ ጥሩ ነው። አመት በዓል እንዴት ነው? ጥሩ ነው፣ ጥሩ ምንም ጥሩ ነው። እንኳን አደረሰዎት። አሜን፣ እንኳን አደረሰዎት። እንኳን አብሮ አደረሰን። እስኪ ማን ልበል? አልማዝ፣ ዓመት በዓሉ እንዴት ነው? ዝግጅቱ እንዴት ነው? ዝግጅቱ ቆንጆ ነው። ገበያው እንደሚታይ ነው። የደሮ ዋጋውን ትንሽ ከበድ ይላል በጣም ውድ ነው ያለው ትልቅ የሆነ እስከ ሁለት ዘጠና ሁለት ሰባ ይላሉ። ከዛ ትንሽ አነስ ያለ ደግሞ ሁለት ከሀምሳ ሁለት ከአርባ። እርሱ አሁን በምን ያህል ዋጋ ነው የመግዛት አቅም ያለው? የኔ አቅምማ እስከ መቶ ሰባ እና መቶ ሀምሳ ነው የሚለው እኔ ግን እኔ ካስተውኩት በላይ ነው የሆነው የዶሮ ዋጋው። እስካሁን አላገኘሁም፣ አላገኘሁም። ቤት ያለው ዝግጅት ምን ይመስላል? በጣም ቆንጆ ነው። ማለት በአቅማችን እየተዘጋጀን ነው። ያለ ነው፣ ቆንጆ ነው። ምን አዘጋጁ እስኪ? ቤት አሁን ቤት ያፈራው ነው እንጂ የሚዘጋጀው ዛሬ እንግዲህ አርብለት ነው የተገናኘ የስቅለት በዓል ነው። አሁንማ ስቅለት ነው። አሁን የስግደት ሰዓት ነው ያለው። አሁን ቤተ ክርስቲያን ሄደን ሰግደን መጥተን ቤት ያፈራውን አዘጋጅተን እንበላለን ማለት ነው። ነገስ ነገም እንደዛው የህብስ መጋገር ዝግጅት ያስይዘው ምናምን ዝግጅት እናደርጋለን። እሑድ ማለት ነው። አዎ፣ እሑድ ከቤተሰብ ጋር እናሳልፈዋለን በደስታ በሳቅ በጨዋታ ማለት ነው። ወይዘሮ አልማዝ እንኳን አደረሰውት። እንኳን አውራ ደረሰን። አሁን መቀለ ከተማ ውስጥ ወደ ተለያዩ አካባቢዎች እየተዘዋወርን ሰዎች ለአመት በዓል እንዴት እንደተዘጋጁ እየጠየቅን ያለ ነው። አሁን ደግሞ ቤተ አብርሃም ባህላዊ ምግብ አዳራሽ ውስጥ ነው የምንገኘው። እንኳን አደረሳችሁ ይላል። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እስኪ እንዴት ነው ለአመት በዓል ምን የተለየ ዝግጅት አላቸው? የሁለት ወር ሙሉ የጾም ምግብ ብቻ ነው ዝግጅት የነበረን። አሁን ግን በጥሩ ሁኔታ በቃ የፍየልና የበግ ሰው እየጠበቀው ስለሆነ በጥሩ ሁኔታ ተዘጋጅተን እየጠበቅን ነው። ግን ለዓመት በዓል ተብሎ ልዩ የሆነ ዝግጅት ያደረጋችሁት ነገር አለ? አሁን በጥገና ነው የነበር ማለት በአዲስ መልክ ነው ተዘጋጀ ነው። ምክንያቱም ፋሲካ ሰዓት ብዙ ሰው ስለሚጠብቅ በአዲስ መልክ ነው የሰራ ነው ቤት። እንኳን አደረሰ። እንኳን አደረሰ። ብርሃኑ ገዝም ይባላል። አሁን እንግዲህ የበጎች ገበያ ውስጥ ነው የተገናኘ ነውና፣ እንዴት ነው አመት በዓሉ እንዴት ዋዜማው፣ እንዴት እያዩት ነው? አሪፍ ነው የሚመስለው ግን አሁን ገና እየገባን ስለሆነ ልንገዛ ይሆናል። ምን ነው የበጎቹ፣ የፍየሎቹ ዋጋ እንዴት አየው ብርሃኑ? ከአምስት ሺህ በላይ ነው የሚጠሩት። ገና የሆነ ሙኩት ፍየል የበጉም እንደዛ ይጣላል። ተመጣጣኝ ነው በግና። በአሁኑ ሰዓት ሙኩት ከፍተኛ ዋጋ ይጠይቃል። ዋጋ ያገኘው ምን ያህል ነው? አምስት ሺ አምስት መቶ ብር። መካከለኛ ውስጥ መካከለኛ እስከ ሶስት ሺ ብር። በጣም የወረደች ደግሞ ምንም የሌላት በቅ ሆነች፣ እስከ አንድ ሺህ ብር። እና አሁን አንተ ገዝተሃል? ገና ነኝ እየመረጥኩ ነው፣ ገና አልገዛሁ እስካሁን ልደፍር አልቻለ። የአመት በዓል ዝግጅቱ በአጠቃላይ እንዴት እየሄደለህ ነው? እስካሁን ያለው ጥሩ ነው፣ ውድነት ካልሆነ በስተቀር ደህና። እንግዲህ አሁን የበሬዎች ገበያ ውስጥ ነው ያለነው እና ዋጋቸው እንዴት ነው? እስኪ ንገሩ። ዋጋው ከፍተኛ ከፍተኛ የሆነ አስራ ሁለት ሺህ አስራ ሁለት ሺህ መካከለኛው መካከለኛ እና እንዴት ነው ይሄ አሁን ከአምናው ጨመረ ወይስ ቀነሰ? ጥሩ ነው። ምን ይሄ ቀነሰ? አልጨመረም፣ አልቀነሰም። ጥሩ ገበያ ነው የሚባለው። አዎ የተረጋጋ ነው። ጥሩ ገበያ ነው። መካከለኛ አልናችሁ። ከአምናስ ለውጥ አላሳየም። ለውጥ አላሳየም። አልጨመረም፣ አልጨመረም። እስኪ አንድ ወንድማችን ደግሞ አግኝቼ ሰጥቻለሁኝ ሙሉ ስምህን ትነግረን እና ይህንን አመት በዓል እንዴት ለማክበር ነው ተዘጋጅተ ያለው? ኪዳኔ ብርሃኔ ይባላለሁኝ የግል ሰራተኛ ሲሆን እንደጋ ደግሞ በመንፈሳዊ የነገረ መረቆት ምሉቃን ማህበር የትግራይ ቅርንጫፍ የህዝብ ግንኙነት ነው የማገለግለው። አመት በዓል ለኔ በይበልጥ የትንሣኤ በዓል እግዚአብሔር አለምን ያዳነበት በዓል ስለሆነ ልዩ በዓል ነው። ስለዚህ ይህ በዓል መከበር ካለበት ሀምሳ አምስት ቀናቶቹን ጾመን እንደምንፈስከው ሁሉ ምንም ነገር ደግሞ ሳይኖራቸው ተጠቅለው የሚተኙ ሰዎች አሉ፣ ምንም ነገር የሚበሉት እና የሚቀምሱት አጥተው። ስለዚህ በተቻለን መጠን እነሱ የምንጎበኝበት በሆስፒታል የወደቁ ሰዎች አሉ፣ በጠበል ያሉ ሰዎች አሉ፣ በእስር ቤትም ያሉ ሰዎች አሉ። ለእነኛ አመት በዓላቸው ነው። ክርስቶስ ለእነሱም ጭምር ነው የተነሳው። እነሆ እነሱ ልናስባቸው ይገባል ማለት ነው ዓመት በዓል ሊሆን የሚችለው እነኚህ ስናስብ ነው እንጂ ሌላም ቀንም ዓመት በዓል ነው። እንደዛ ካሉ ካለን ትንሽ የምናካፍላችሁ ከሆነ ዓመት በዓል ይሆናል። የምንተሳሰብ ከሆነ ብቻ ነው ዓመት በዓሉ ዓመት በዓል ሊሆን የሚችለው ነው። ኪዳነ እንግዲህ እንኳን አደረሰ እንኳን አብሮ አደረሰ ነው። ጌታ በደ ዮሐንስ ዮርዳኖስ ተጠመቀ፣ በዚያም የእዳ ደብዳቤያችንን ፋቀልን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።